በአማራ ክልል በሚቀጥሉት ሁለት ሳምንታት ከሃምሳ ሺህ በላይ ለሚሆኑ ሰዎች የኮሮና ቫይረስ ምርመራ ለማካሄድ ማቀዱን የክልሉ የጤና ቢሮ አስታወቀ። ምርመራው የሚካሄደው ለቫይረሱ ተጋላጭ በሆኑ የሕብረተሰብ ክፍሎችና በቤት ለቤት አሰሳ ጭምር እንደሆነ የጤና ቢሮ አስታውቋል። በቤት ለቤት አሰሳ ምርመራ ወቅት አልመረመርም ማለት እንደማይቻል የጤና ቢሮው አስገንዝቧል። ከባህር ዳር አስቴር ምስጋናው ዝርዝሩን ይዛለች። የኮሮና ቫይረስ ስርጭትን ለመቆጣጠርና በሀገር ላይ የሚያስከትለው ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውሶችን ለመቀነስ የፌዴራል መንግስት ለሁለት ሳምንታት የሚቆይ ማህበረሰብ አቀፍ ንቅናቄ ሊጀምር መሆኑን ከሰሞኑ ገልጿል። በማህበረሰብ አቀፍ ንቅናቄውም ከሁለት መቶ ሺህ በላይ ሰዎችን ምርመራ ለማድረግም አቅዷል። ከዚህ እቅድ በመነሳት የአማራ ክልል ጤና ቢሮ በሁለት ሳምንታት ውስጥ ከሁለት ሺህ በላይ በቫይረሱ የተያዙ ሰዎችን ለማግኘት እቅድ መያዙን የአማራ ክልል ጤና ቢሮ የእቅድ ዝግጅትና ክትትል ግምገማ ዳይሬክቶሬት ዳይሬክተር አቶ ተክለ ሃይማኖት ገብረ ህይወት ተናግረዋል። አሁን የምንሰራው ያቅድ ነው። ወደ ሀምሳ ሺህ ሀምሳ የሚሆኑ ምርመራዎችን እንሰራለን። ይህንን ስናደርግ ግብአት የሚሆነው ለምርመራ እንግዲህ አንደኛ ተቋማት ናቸው። ጤና ተቋም የሚሄደው ነው። ሁለተኛ ደግሞ የቤት ለቤት ቅኝት ነው። በሶስተኛ ደረጃ ከቤት ውጭ ያሉ ለምሳሌ የአረጋ መጦሪያ ካሉ፣ ማረሚያ ቤቶች አሉ፣ ኢንዱስትሪ ካምፖች አሉ። በሃይማኖት ምክንያት ለምሳሌ የጸበል ቦታዎች አገልግሎት የሚሰጡ ካሉ አሁን ተለይቶ ኢንተርቨንሽን ይወሰዳል። ከነሱ ከ60 ሺህ በላይ የሚሆኑ መመርመሪያ ኪቶች ወደ እኛ ክልል ገብተዋል ማለት ነው። ቤት ለቤት በሚደረገው ምርመራ የጤና ኤክስቴንሽን ባለሙያዎች ከጸጥታ ኃይሉ ጋር በመሆን የሚሰሩ ሲሆን፣ አልመረመርም ማለት እንደማይቻል ተናግረዋል። አንድ ሰው ከታማሚ ጋር ንክኪ ኑሮት ናሙንና አይወሰድልህ ሲባል እምቢ ማለት አይችልም። በህግ ይገድናል ማለት እናስተምራለን። መክረን ነው የምናደርገው። እዛ ደረጃ ይደርሳል የሚል ተስፋ ወይም ደግሞ ጥርጣሬ የለንም። እዛ ድረስ አልፎ የሚሄዱ ካሉ ግን በዓለም አቀፍ የጤና ድንጋጌዎች ህግጋት መሰረት አንድ ሰው ለማህበረሰብ ተጋላጭ ወይም ደግሞ በሽታ ሊያዛምት ይችላል ተብሎ ከተጠረጠረ ቁጥጥር ስር የመዋል አስፈላጊዎች ምርመራ የማድረግ ህጉ ይፈቅዳል። ስለዚህ ከዛ አንጻር እንዲመረመሩ ይደረጋል። እምቢ የሚሉ ካ ካሉ የጸጥታ አካላት አብረው ይኖራሉ፣ ከጤና ኤክስቴንሽን ጋር ማለት ነው። ይህ ስራ የሀገሪቱን መጻኤ ሁኔታ ከኮቪድ ጋር ስንቀጥል እንግዲህ በዓለም ጤና ድርጅት ትንበያና ምክር ሀሳብ መሰረት በሽታው ለረጅም ጊዜ ይቆያል ከዚህም በኋላ እየተባለ ነው። ስለዚህ እነዚህ ስቴት ኦፍ ኤመርጀንሲው ሎክዳውኖች እየተደረጉ ነው። የሚቀጥለው የሚለውን ነገር ለመወሰን የሚረዳ ዘመቻ ስለሆነ ማህበረሰቡ ተባባሪ መሆን አለበት። ማለት የዚህ ዘመቻ ውጤት ለቀጣይ የሀገሪቱ የፖለቲካ ሁኔታ፣ ለቀጣይ የሀገሪቱ የኢኮኖሚ ሁኔታ፣ ለቀጣይ የሀገሪቱ የማህበራዊ ሁኔታ የሚወስን ስለሆነ ማህበረሰቡ ለዚህ ዘመቻ ተሳታፊና ተባባሪ መሆን ሳይሆን መሪ መሆን ይጠበቅበታል፣ የሚል መልእክት ማስተላለፍ ፈልጋለሁ። ከምርመራ ውጤት ጋር በተያያዘ ከዚህ በፊት ሲፈጠር የነበሩ ችግሮች ሙሉ በሙሉ መስተካከላቸውን ነው ዳይሬክተሩ አክለው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር